ከስደት ተመላሾች ጉዳይ ኮሚሽን ከተባበሩት መንግስታት የስደተኞች ጉዳይ ኮሚሽን ዩኤንኤችሲአር ጋር በመሆን በትግራይ የሚገኙ የኤርትራ ስደተኞችን ጎብኝተዋል። ስደተኞቹ በካምፕ ውስጥ ያለው ትምህርት መቋረጡና አንዳንድ የምሽት ላይ ሽፍቶች እየመጡ ያላቸውን እንደሚዘርፏቸው መናገራቸውን የዩኤንኤችሲአር ተወካይ ሚስተር ክሪስ ሜልዘር ለቪኦኤ ገልጸዋል። ስደተኞችን እያፈኑ ወደ ኤርትራ እየወሰዷቸው ነው የሚለውን ክስ ግን በወሬ ደረጃ ብንሰማም ከስደተኞቹ ማረጋገጫ አላገኘንም ብለዋል። የኢትዮጵያ መንግስት በበኩሉ በሀገሪቱ ከሚገኙ አንድ ሚሊዮን ገደማ ስደተኞች መካከል ችግር ያጋጠማቸው ኢምንት እንደሆኑ ገልጾ ለእነሱም መሰረታዊ ፍላጎታቸውን እያሟላን ነው ብሏል። አዲስ ቸኮል ዝርዝር ዘገባ አለው። የስደተኞች ና ከስደት ተመላሾች ጉዳይ ኮሚሽን ዳይሬክተር አቶ ተስፋን ጎበዛይና የተባበሩት መንግስታት የስደተኞች ጉዳይ ድርጅት ዩንችሳር የኢትዮጵያ ተወካይ አን አለን ኢንኮንትር ማይ አይኒና አዲሃሩሽ በተባሉ የኤርትራውያን ስደተኛ መጠለያ ተገኝተው ጉብኝት አድርገዋል። የጉብኝቱ ዓላማ በሰሜን ኢትዮጵያ የተከሰተውን ግጭት ተከትሎ መስተጓጎል አጋጥሞት የነበረውንና አሁን አቅርቦት የጀመረውን አገልግሎት ለመቃኘት መሆኑን የስደተኞችና ከስደተኞች ተመላሽ ጉዳይ ኮሚሽን በፌስቡክ ገጹ ባወጣው መግለጫ አስታውቋል። አመራሮቹ በጉብኝታቸው ከአዲሃሩሽ የስደተኛ ተወካዮች ጋር ውይይት ማድረጋቸው ተገልጿል። በውይይቱ ስለተነሱ ሀሳቦችና አስቀድሞ የመገናኛ ብዙሀን ስደተኞቹን በተመለከተ የዘግቧቸው ስለነበሩ ሀሳቦች የተባበሩት መንግስታት ድርጅት የስደተኞች ጉዳይ ድርጅት ዩንች ሳርን በመወከል ለቪኦኤ መረጃ የሰጡት ሚስተር ክሪስ መልዘር የጎበኛቸው ስደተኞች ከአሁን በኋላ እንደማይራቡ ማረጋገጣቸውንና ሆኖም አሁንም ወደ ሰሜን ያሉ የሽመልባና ህጻት ስደተኞች ካምፖች ግን ሊጎበኙ አለመቻላቸውን እንደ ስጋት አንስተዋል። አሁን ሁኔታው ጥሩ ነው ማለት ይቻላል። ምክንያቱም ለሁለት ወር ገደማ ምንም አይነት ድጋፍ እያገኙ አልነበረም። አጋራችን የዓለም ምግብ ፕሮግራም በታህሳስ ወር ላይ የምግብ ራሽን ድጋፍ አድርጎላቸው ነበር። አሁን ለሁለተኛ ጊዜ የምግብ ድጋፍ ተደርጎላቸዋል ከእንግዲህ አይራቡም ማለት ነው። ሆኖም ሌሎች ችግሮች አሉባቸው። የንጹህ መጠጥ ውሃ አቅርቦትና፣ ሌሎች ትምህርት ቤትና እና ክሊኒክን የመሰሉ አገልግሎት ሰጪ ተቋማት መዘጋታቸው ችግር ነው። ወደ ሰሜን በሚገኙት በቀሪዎቹ ሁለት የስደተኞች ካምፕ ግን የሽመልባና ህጻጽን ማለታቸው ነው። የከፋ ችግር እንዳለ ነው የሚደርሱ መረጃዎች የሚያመላክቱት። የመገናኛ ብዙሀን ስደተኞች እየታፈኑ ወደ ኤርትራ ስለመወሰዳቸው አስቀድሞ የዘገቡ ሲሆን ሚስተር ክሪስ መልዘርም ስለ ጉዳዩ መስማታቸውን፣ ነገር ግን ይህንኑ ማረጋገጥ አለመቻላቸውን ነው ለቪዮ የገለጹት። እንደርሳቸው አባባል ይህ ተፈጽሞ ከሆነ ግን የዓለም አቀፍ ህግን የሚጥስ ድርጊት ነው ብለዋል። አብዛኞቹ ስደተኞች ከካምፕ ወጥተዋል የሚለውን የመገናኛ ብዙሀን ዘገባ በተመለከተም እነርሱ ሊጎበኙ ባልቻሏቸው የሽመልባና ህጻጽ ስደተኞች ካምፕ ተፈጽሞ ሊሆን ይችል ይሆናል ብለዋል። ያደረጋቸው መነሻ ደግሞ የተወሰኑ የእነኚህ ስደተኛ ካምፕ ነዋሪዎች ወደ ደቡቦቹ የማይ አይኔና አዲ ሀሩሽ ስደተኞች ካምፕ መምጣታቸውን እንዲሁም በሽሬ ከተማና በአካባቢው በአስቸጋሪ ሁኔታ ውስጥ የሚገኙ ስደተኞች ማየታቸውን በአስረጅነት ጠቅሰዋል። ይሁንና እነሱ በጎበኟቸው ሁለቱ የስደተኛ ጣቢያዎች ይህ ችግር አለመኖሩን የገለጹት ስደተኞቹ ትምህርትና ሕክምናን ከመሰሉ መሰረታዊ አገልግሎቶች መቋረጥ ባሻገር በሌሊት እየመጡ ንብረታቸውን የሚዘርፏቸው አንዳንድ ታጣቂዎች መኖራቸውን ጠቅሰው የአካባቢው ጸጥታ እንዲጠናከር መጠየቃቸውን ሚስተር ክሪስ አስታውቀዋል። ሚስተር ክሪስ አክለውም ሁለቱን የሽመልባና ሕጻጽ ካምፕ የሚገኙ ስደተኞችን ለማግኘት ጥረት እንደሚያደርጉና የኢትዮጵያ መንግስት ስደተኞችና ከስደት ተመላሾች ጉዳይ ኮሚሽንም ለጉዳዩ ትኩር ሰጥቶታል ብለው እንደሚያምኑ ገልጸዋል። የኢትዮጵያ ስደተኞችና ከስደት ተመላሾች ጉዳይ ኮሚሽን የህዝብ ግንኙነት ኃላፊ አቶ በአካል ንጉሴ በ ናቸው። በወቅቱ ስደተኞቹ ያነሷቸው አብዛኞቹ ጥያቄዎችም ሌሎች ስደተኞችም የሚያነሷቸው ጥያቄዎች ናቸው ብለዋል። አሮሽና ማይ የሚገኙት ካምፖች በስደተኞች ተገቢ ሰርቪስ እየተሰጠ ነው። የፉድ ዲስትሪቢሽንና የመንግስት ዳይተርስ እሱ አሁን ሁለተኛ ወሩ ነው ከተጀመረ አሁን የጃንዋሪ ነው እየተሰጠ ነው። ከዚህ በፊት የሚያለው ሞር እንዴ ተሰጥቷል። እንግዲህ ሙሉ ሰርቪስ እየተሰጠ ነው። ኤንጂኦስ ይሄ አይፒ የምንላቸው ሰርቪስ ድርጅቶችም ወደ ካምፖቹ እየገቡ ነው። ያለው ነገር ይሄ ነው። እንግዲህ ምን ምን ጥያቄዎች ጠየቁ? ምን ምን ችግር አለብን አሉ እነሱ፣ ስደተኞቹ። በማንኛውም ሁኔታ ስደተኞች የሚያነሱት ሰርቪስ በዓለም አቀፉ ስታንዳርድ ልክ ይሰጠን ነው። በኢትዮጵያ ለስደተኞች አገልግሎት የምትሰጠው ከዓለም አቀፉ ማህበረሰብ በሚቀርብላት እርዳታ ልክ ነው። ነገር ግን የማልደብቅህ የአቅርቦቶች ስንነቶች አሉ። ከአመት አመት ድጋፎች እየቀነሱ የሚሄድ ነገር የበጀት እጥረት ያጋጥማል። ግን ዞሮ ዞሮ ለላይፍ ሴቪንግ የሚመጣ ማንኛውም ነገር ለስደተኛ ኢነርጂ ይደረጋል። ከዛ ውጭ ስደተኞቹ አብዛኛው የሚጠይቁት ይሄ ወደ ሶስተኛ ሀገር የመዛወሩ ጉዳይ ነው። ኢትዮጵያ በሀገሪቱ በአጠቃላይ ሀያ ስድስት የስደተኛ ካምፖች ውስጥ ከዘጠኝ መቶ ሺህ በላይ ስደተኞች መኖራቸውን የገለጹት አቶ በአካል ችግር የደረሰባቸው የሚባሉት ከጠቅላለው ይመንት ናቸው ብለዋል። ለእነርሱ የሚቀርቡ አገልግሎቶችም የሚመለከታቸው አገልግሎት ሰጪዎች እንዲገቡ በመጋበዝ እንዲጠናክሩ እንደሚደረግ አስታውቀዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።